ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ።

ፕሬዚደንት ባራክ ኦባማ የእስላማዊውን መንግስት አማጺ ቡድን የሚወጉበትን እቅድ ዛሬ ማታ ይፋ ያደርጋሉ። ፕሬዚዳንቱ ምን እንደሚያደርጉ በግልጽ ተናግረዋል። አይሲልን ማዳከምና መደምሰስ አስፈላጊ መሆኑን ያምናሉ። ይህንን ነው የሚያደርጉትም።

የዋይት ሀውስ ቃል አቀባይ ጃሽ ሄርንስትን ድምጽ ነው የሰማነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ሁለተኛው ክፍለ ጊዜ ዲሞክራሲ በተግባር ይቀርብና ኢትዮጵያውያን በአሜሪካ ቀጥሎ። እንኳን እንኳን እንባባላለን፣ ዛሬ የእንቁጣጣሽ ዋዜማ አይደል? እንደምናምሽታችኋል አድማጮቻችን። አስተናጋጆቻችሁ እኔ ቆንጂ ይታይና ም አዲሱ አበበነን፣ የሳምንቱ ፕሮዲሰር ተረኛው ፕሮዲሰር ወ ፕሮግራም መሪ ቴሌላይምቤክ ነው።

ረቡዕ ጳጉሜ 5 2006 ዓ.ም ነው። ዛሬ ዜናውን እናስቀድም። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ አሜሪካ በመካከለኛው ምስራቅ በእስላማዊ መንግሥት ነውጠኞች ላይ ስፋት ያለው ወታደራዊ እርምጃ እንድትወስድ ያላቸውን እቅድ ይፋ ሊያደርጉ እየተዘጋጁ ናቸው።

ፕሬዚዳንቱ ዛሬ ረቡዕ ማታ በቴሌቪዥን በሚያደርጉት ንግግር ሽምቅ ተዋጊዎቹ በዩናይትድ ስቴትስ ብሔራዊ ጸጥታ ላይ የደቀኑትን ስጋት የሚያስረዳሉ። ምናልባትም በኢራቅና ሶሪያ የነውጠኞቹን ይዘታዎች በአየር ጥቃት መደብደብን ጨምሮ በምን አይነት መንገድ ሊዋጓቸው እንደሚችሉ ያላቸውን እቅድ ያሳውቃሉ። ሚስተር ኦባማ የምክር ቤቱን ይሁንታ ሳያስፈልጋቸው ሰፋ ያለ ወታደራዊ እርምጃ ለመውሰድ ስልጣን አለኝ ብለው እንደሚያምኑ

ዋና ዋና የመንግስቱ ባለስልጣናት ተናግረዋል። ይሁን እንጂ ትናንት ማክሰኞ በአራት ዋና ዋና የምክር ቤት አባላት ጋር በዋይት ሃውስ ባደረጉ ስብሰባ፣ ሀገሪቱ ነውጠኞችን መዋጋትን አስመልክተው አንድ አቋም ያላት መሆኑን ለማሳየት ምክር ቤቱ የድጋፍ ድምፅ ቢሰጥበት በደስታ እንደሚቀበሉት አስታውቀዋል።

ይህ በእንዲህ እንዳለ በባግዳድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አዲሱ የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ የተለያዩ ወገኖችን አሳታፊ አስተዳደር መሰየማቸውንና ኢራቅ አይሲሲን በመዋጋት ረገድ በምትሰጠው እገዛ መበረታታቸውን ገልጠዋል። በምሽቱ አብይ ርዕስ ቀደም ሲል ጠቆም እንዳደረግ ነው ዘገባ ይኖረናል።

የቢልና ሜሊንዳ ጌትስ ፋውንዴሽን በምዕራብ አፍሪቃ እየተዛመተ ያለውን የኢቦላ ቫይረስ ወረርሽኝ ለመዋጋት በሚደረገው ጥረት እንዲረዳ 50 ሚሊዮን ዶላር እንደሚሰጥ አስታወቀ። ቢሮው ሲያትል ዋሽንግተን የሆነው ፋውንዴሽኑ

ገንዘቡ በአንገብጋቢነት የሚፈለጉት አቅርቦቶች እንዲገዙበትና በበሽታው ለተጠቁት ሀገሮች የአጣዳፊ ስራ ላይ የተሰማሩትን ባለሙያዎች ለማገዝ እንዲውል በአፋጣኝ ለተባበሩት መንግስታት ድርጅትና ለሌሎችም ዓለም አቀፍ ድርጅቶች ይሰጣል ብሏል። ከዚህም ሌላ ይህንን ክፉ በሽታ የያዛቸውን በተሻለ ሁኔታ ለማከምና

ቫይረሱ እንዳይዛመት ለመከላከል መድኃኒቶች፣ ክትባትና የምርመራ መሳሪያዎች በአፋጣኝ እንዲሰሩ ከአጋሮቻችን ጋር ተባብረን እንሰራለን ሲል የቢልና ሜሊንዳ ጌትስ ፋውንዴሽን አስታውቋል። ቀደም ብሎ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ወረርሽኙን ለመዋጋት አለም አቀፍ ጥረቶቹ እንዲጠናከሩ

ተማጽኖ ማሰማታቸው ይታወሳል። በሌላ ዜና የሴኔጋል ዶክተሮች በዚያች ሀገር እስካሁን ብቸኛው የተረጋገጠ የኢቦላ ታማሚ የሆነው ሰው ከበሽታው ድኗል ሲሉ አስታወቁ። ባለፈው ወር ከጊኒ የገባው ተማሪው ሁለት ጊዜ መርምረ ነው ከቫይረሱ ነጻ ሆኗል ነው ያሉት ሐኪሞቹ።

በደቡብ ሱዳን የሚገኙ በአስር ሺዎች የሚቆጠሩ ሰዎች በረሃብ የመጠቃት አደጋ እንደተጋረጠባቸው ዓለም አቀፍ ቀይ መስቀል ኮሚቴ አስታወቀ። የአይሲአርሲ መግለጫ እንደሚያመለክተው በጦርነት የተጠቁትን ደቡብ ሱዳናውያን ለመርዳትና አስከፊውን ቀውስ ለመከላከል 19 ሚሊዮን ዶላር ያስፈልጋል። ሊሳሽ ላይን ከጄኔቫ ያደረሰችን ዘገባ አለ ሄኖክ ሰማእግዜር ዜና ያቀርበዋል።

የዓለም አቀፍ የመገናኛ ብዙኃን የደቡብ ሱዳንን ግጭት ከመዘገብ ፊታቸውን ቢያዞሩም ቀይ መስቀል በጦርነት የተነሳ ከቤት ንብረታቸው የተፈናቀሉ 1.2 ሚሊየን ስደተኞች ጉዳይ ክፉኛ እንደሚያሳስበው ገልጿል። ከዛም በተጨማሪ 440 ሺህ ደቡብ ሱዳናውያን ወደ ጎረቤት አገሮች ተሰደዋል። ከእነዚህ መካከል በመቶ ሺዎች የሚቆጠሩ ከመሠረታዊ አገልግሎቶች ርቀው በጊዜያዊ መጠለያ ጣቢያዎች እንደሚገኙ የእርዳታ ድርጅቱ ገልጿል።

የዓለም አቀፍ ቀይ መስቀል የምስራቅ አፍሪካ ሥራ አስኪያጅ ኤሪክ ማርክሌይ ደቡብ ሱዳናውያን እንዳይራቡ 19 ሚሊዮን ዶላር ያስፈልገናል ብለዋል። በመሠረቱ የገንዘብ የ150 ሺህ ሰዎችን ሕይወት ለመታደግ የሚውል ነው። በሚቀጥሉት ወራት ራሳቸውን ችለው የሚቋቋሙ ሰዎች እንዳልሆኑ አስቀድመን ተንብየናል። ለዚህ ነው በረሃብና በምግብ ጦት

እንዳይሞቱ የምንረባርበው። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ሩብ ሚሊዮን ደቡብ ሱዳናዊ ህጻናት በምግብ እጦት ሰውነታቸው ተጎድቷል ሲል አስታውቋል። በዚህ የተነሳ 50 ሺህ ህጻናት የሞት አደጋ ተጋርጦባቸዋል ሲል ዩኒሴፍ አትቷል።

በሌላ ደቡብ ሱዳን ነክ ዜና ቻይና ጦርነት በበጣት ጥቃት በዚያች ሀገር በሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል ውስጥ እንዲሳተፉ በመቶዎች የተቆጠሩ ወታደሮችን ልትልክ እንደሆነ አስታውቃለች። በደቡብ ሱዳን የነዳጅ ዘይት ሀብት

በከፍተኛ ሁኔታ የተሰማሩ ወይም የሚንቀሳቀሱ የቻይና ኩባንያዎች እንዳሉ ይታወቃል። የቻይና የውጭ ጉዳይ ሚኒስቴር ትናንት ማክሰኞ ይህንን ያስታወቀው ዘ ዎል ስትሪት ጆርናል ጋዜጣ ሀገሪቱ የደቡብ ሱዳን የነዳጅ ዘይት መስኮችንና የቻይናውያን ሰራተኞችን እንዲሁም ዙሪያቸውን ያሉትን ተቋማት ለመጠበቅ ወታደሮች ልትልክ ነው የሚል ዘገባ

ማውጣቱን ተከትሎ ነው። ጋዜጠኞች ላቀረቡት ጥያቄ የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቹንይንግ በሰጡት ምላሽ ስለ ነዳጅ ዘይትም ይሁን ስለ ቻይና ኩባንያዎች ያነሱት ነገር የለም። ይሁን እንጂ ቻይና አላማዋ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ለሰላም አስከባሪው ኃይል የሰጠውን ስልጣን በጥብቅ መከተልና የግንባታ ሂደቶችን ማበረታታት ነው ብቻ ነው ያሉት።

ቃል አቀባዩዋ ቻይና በደቡብ ሱዳን 1800 ወታደሮች ያሏት መሆኗን ሲናገሩ በደቡብ ሱዳን የሚገኘው የመንግስታቱ ድርጅት ሚሽን ቃል አቀባይ ደግሞ ቻይና 700 ወታደሮችን ልትልክ እቅድ አላት፣ ነገር ግን አንዳቸውም ገና አልደረሱም ሲሉ ተናግረዋል። ስለ ሁለቱ ባለስልጣናት ወይም ስለ ሁለቱ ቃል አቀባዮች የተናገሩት ስለመወዛገቡ ምክንያቱ ምን እንደሆነ የተብራራ ነገር የለም።

የግብፅ ፕሬዚዳንት አብዱልፋታህ አልሲሲና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ትናንት ማክሰኞ የየሀገሮቻቸው ግንኙነቶች ስለሚጠናከርበት መንገድ ተነጋግረዋል። ሁለቱ መሪዎች በአህጉራዊ ሁኔታዎች በተለይም ሽብርተኝነትን፣ ጽንፈኛ አመለካከቶችን እና የባህር ላይ ውንብድናን መዋጋት ላይ አትኩረው ተወያይተዋል ሲል የግብፅ መንግስታዊ ዜና አውታር ዘግቧል። በውይይቱ ወቅት የግብፁ መሪ አገራቸው በአፍሪካ ጉዳዮች ያላትን ስፍራ አጽንኦት ሰጥተው ያወሱ ሲሆን

በአፍሪካ ሀገሮች ልማት የምታደርገውን ጥረትም አስረድተዋል ሲል ዘግቧል። የግብፁ ፕሬዚዳንት ኤርትራ ለሰኔ ሰላሳው የግብፅ አብዮት ያደረገችውን ድጋፍ፣ ያም ድጋፍ የአፍሪካ ሕብረት በተለይም የአፍሪካ የሰላምና ጸጥታን ድጋፍ ያንጸባረቀ ነው በማለት ፕሬዚዳንት አልሲሲ ማሞገሳቸውን ቃል አቀባያቸው አምባሳደር ኢህአብ ባዳዊ መናገራቸውን የግብፁ መንግስታዊ ዜናው ጠቅሷል። የኤርትራ መንግስታዊ ዜና አገልግሎት ሻባየት በበኩሉ አቶ ኢሳያስ እና አልሲሲ ሁለቱ አገሮች

በአህጉራዊና ዓለም አቀፍ መድረኮች ላይ ስለሚኖራቸው አስተዋጽኦ ምክክር ለማድረግ ተስማምተዋል ብሏል። ደቡብ አፍሪቃ ውስጥ አንድ የሩዋንዳ ፕሬዚደንት ፖል ካጋሜ ተቃዋሚ የሆኑ ሰውን ለመግደል ሙከራ አድርገዋል ተብለው የተከሰሱ አራት ሰዎች በፍርድ ቤት ስምንት አመት እስራት እንዲቀጡ ተፈርዶባቸዋል። አራቱ ወንዶች እንደ ኤሮፓውያን አቆጣጠር በ2010 ዓ ም በሰኔ ወር

ጆሀንስበርግ ውስጥ የቀድሞ የሩዋንዳ ጦር ሰራዊት አዛዥ የነበሩትን ጄኔራል ካዩምባ ኒያማ ዋሳን ለመግደል ሞክረዋል ተብለው ባለፈው ነሐሴ ወር ነው የተበየነባቸው። ከዚያ በቀደመው አመት ሀገር ጥለው ወደ ደቡብ አፍሪቃ የተሰደዱት ኒያማ ዋሳ ሆዳቸው ላይ በጥይት ተመተው ነገር ግን ከሞት መትረፋቸው ይታወሳል። በውጭ ሀገሮች ያሉ ተቃዋሚዎችን ለማስገደል ይሞክራል ተብሎ የሚቀርብበትን ውንጀላ የሩዋንዳ መንግስት ሲያስተባብል ነው የቆየው።

በዚህ የአውሮፓውያን አመትም በስደት ላይ ያሉ አንድ የሩዋንዳ የቀድሞ የስለላ ሹም ጆሀንስበርግ ውስጥ ታንቀው መገኘታቸውና እንደገና የታጠቁ አጥቂዎች የኒያማዋሳን የጀኔራሉን ቤት ሰብረው መግባታቸው በመንግስቱ ላይ የሚቀርበውን ውንጀላ

ዳግመኛ ቀስቅሶታል። የጄኔራሉን ቤት ሰብሮ በመግባቱ ሴራ እጃቸው አለበት የተባሉ ሶስት የሩዋንዳ ዲፕሎማቶችን ደቡብ አፍሪቃ ከሀገሯ አባራለች። ዛሬ የተፈረደባቸው አራቱ ሰዎች አንደኛው ሩዋንዳዊ ሲሆን ሶስቱ ታንዛኒያውያን መሆናቸውን ዜናው አስታውቋል። በመጨረሻ የዩክሬን ፕሬዚደንት

ፔትሮ ፖሮሼንኮ በሀገሪቱ ተገንጣዮች ለሚዋጉባት ምስራቃዊ አካባቢ የበለጠ የራስ ገዝ አስተዳደር ስልጣን ለመስጠት፣ ነገር ግን የዩክሬን አካል ሆነው እንዲቆዩ በሚቀጥለው ሳምንት ለምክር ቤቱ ረቂቅ ሕግ እንደሚያቀርቡ አስታውቀዋል። ሚስተር ፖሮሼንኮ ይህን የተናገሩት ዛሬ ለምክር ቤቱ ባሰሙት ንግግር ላይ ነው። ሽምቅ ተዋጊዎቹ በያዟቸው ዶኔትስክና ሉሃንስ

አንዳንድ አካባቢዎች ልዩ የአስተዳደር ይዞታ ይፈቀዳል ሲሉ ቃል ገቡ እንጂ ፌዴራላዊ ግንኙነት ወይም ጠቅላላውኑ ነፃ መውጣት የሚባል ንግግር ግን አይኖርም ነው ያሉት ፖሮሸንኮ አድማጮች ዜናው በዚሁ አበቃ። ይህ

ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። የምናስተናግዳችሁ አዲሱ አበበና ቆንጂ ታየነን። አሁን የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በኢራቅና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን እመታለሁ የሚሉበትን ስልት

ይፋ እንደሚያደርጉ ዛሬ ማታ ይጠበቃል። የሁለቱም ገዥ ፓርቲዎች አባላት የሆኑት እንደራሴዎች እርምጃ መውሰድ ተገቢ በመሆኑ ላይ ቢስማሙም ፕሬዚዳንቱ እወስደዋለሁ ለሚሉት እርምጃ ግን የምክር ቤቱን ይሁንታ መጠየቅ ይገባቸዋል ወይ በሚል ጥያቄ የተለያየ ሐሳብ ይዘዋል። በሌላ በኩል ደግሞ አማጽያኑን መውጋት በሚቻልበት ሁኔታ ላይ ከአዲሱ የኢራቅ መንግስት ጋር ለመምከር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባግዳድ ይገኛሉ።

የዋይት ሀውስ ሪፖርተራችን ሉዊስ ራሜሬስ የውጭ ጉዳይ መስሪያ ቤቱ ዘጋቢያችን ስካት ሰንስ እና ከህግ መወሰኛው ምክር ቤት ደግሞ ማይክል ባውማን የላኳቸው ሪፖርቶች አሉ ሰለሞን አባተ እነዚህን ሁሉ አጣምሮ ሲያበቃ ለአሁኑ አብይ ርዕስ አዘጋጅቶታል በኢራቅና በሶሪያ ወይም ደግሞ የሶሪያና ሌቫንቶች እስላማዊ መንግሥት ነኝ የሚለው በምሕፃር አጠራሩ አይሲስ ወይም አይሲል

እንደያጠራሩ የሚባለው አክራሪና ጦረኛ ቡድን በአጭር ጊዜ ውስጥ እጅግ ግዙፍ የሆነ ስፋት ያለው ክልል ሶሪያና ኢራቅ ውስጥ በኃይል ተቆጣጥሯል። ኢራቅ ውስጥ የሚኖሩ ህዳጣን የሚባሉ የእምነትና የጎሳ አባላትን በጅምላ የመፍጀት እርምጃዎችን ወስዷል። እንደሚቀጥል ሲፎክርም ቆይቷል። የሁለት አሜሪካውያን ጋዜጠኞችን አንገት እየቆረጠ ገድሏል። ይህንን አድራጎትን በፊልም ቀርጾ ሲያሳይ አሜሪካውያንን በእጅጉ አስደንግጧል፣ አስቆጥቷልም።

ዛሬ ዋሽንግተን ላይ ከምሽቱ 3 ሰዓት አዲስ አበባ ላይ ደግሞ ከሌሊቱ 10 ሰዓት ሲሆን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ይናገራሉ። ይህ ዕለት የዛሬ 13 ዓመት ዩናይትድ ስቴትስ ላይ በአልቃይዳ ግዙፍ የሽብር ጥቃት የተፈጸመበት ዕለት ዋዜማ ነው። ፕሬዚደንቱ የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ፣ በዚህ በዛሬ ንግግራቸው ታዲያ አይሲስን

አዳክምበታለሁ እበትንበታለሁ እደመስስበታለሁ የሚሉትን ዕቅዳቸውንና ስልታቸውን ይፋ ያደርጋሉ ተብሏል ፕሬዚደንት ባራክ ኦባማ ባለፈው ወር ውስጥ ብዙ የወቀሳ ውርጅብኝ ደርሶባቸዋል አይሲስን በእንጭጩ ለመያዝ ወይም ለመቆጣጠር አልተንቀሳቀሱም ዕቅድም ስልትም ቢሆን አይሲስን የሚመለከት አንዳች የላቸውም ተብለው ተወርፈዋል ራሳቸውም አምነዋል ለወራት ለሚቆጠር ጊዜ ኢራቅ ውስጥ

ጦር ይዘው ዳግመኛ ላለመግባት ብዙ ሲያንገራግሩ ቆይተዋል። ወታደር አልክም አሜሪካን መልሼ ወደ ጦርነት አልዘፍቃትም ብለው በግላጭ ተናግረዋል። ብዙ የህዝብ አስተሳሰብ ቅኝትና ግምገማ ውጤቶች እንደሚናገሩት አሜሪካውያን ባለፉት አስር ዓመታት ኢራቅና አፍጋኒስታን ውስጥ በተካሄዱት ጦርነቶች ተሰላችተዋል።

ይሁን እንጂ ይህ የአሜሪካውያን አስተሳሰብ በዚህ ሳምንት ተቀይሯል። ዋሽንግተን ፖስት ጋዜጣና ኤቢሲ ኒውስ የዜና አውታር ባወጡት ጥናት፣ እጅግ በበዛ የአብላጫ ልዩነት አሜሪካውያን አይሲስን የሚያዩት የአሜሪካ ጥቅሞችና ደህንነት ጠላት አድርገው ነው። በመሆኑም በቡድኑ ላይ የሚካሄደውን የአየር ድብደባ ይደግፋሉ። ፕሬዚደንቱም አይሲስን መውጋት

የዩናይትድ ስቴትስ ብሔራዊ ደህንነት የቅድሚያ ጉዳይ ነው ብለው እንደሚያምኑ የዋይት ሃውስ ቃል አቀባይ ጆሽ ኤርንስት ትናንት ገልጸዋል። ፕሬዚዳንቱ ምን እንደሚያደርጉ በግልጽ ተናግረዋል። አይስልን ማዳከምና መደምሰስ አስፈላጊ መሆኑን ያምናሉ። ይህንን ነው የሚያደርጉትም። ዛሬ ፕሬዚደንቱ ያደርጋሉ ተብለው የሚጠበቀው ንግግር

አሁን የዩናይትድ ስቴትስ ጦር እያካሄደ ካለው የአየር ድብደባ ባሻገር ቀጥሎ ምን መደረግ እንደሚኖርበት የሚተነትን እንደሚሆን ቃል አቀባዩ እርንስት ገልጸዋል። የፕሬዚደንቱ የዛሬ ንግግር በዚህ ዘመቻቸው ውስጥ የሚወስዷቸውን ተጨማሪ እርምጃዎችና ደረጃዎችንም የሚዘረዝር እንደሚሆን ተገልጿል። የአዲሱን የኢራቅ አመራር ይበልጥ አሳታፊ የሆነ መንግስት የመመስረት ሀሳብ ማጠናከርና

መደገፍ፣ አክራሪ ያልሆኑትን የሶሪያ ተቃዋሚዎች መደገፍ በሚቻልበት ሁኔታ ላይ ዓለም አቀፍ ድጋፍ ማሰባሰብ ከሌሎች እርምጃዎች መካከል ይገኛል በፕሬዝደንቱ አዲስ ዕቅድ ውስጥ። ስለዚሁ ጉዳይ ለመነጋገር ወደ ባግዳድ የበረሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ

ከአዲሱ ጠቅላይ ሚኒስትር ሃይደር አልአባዲ ጋር ይነጋገራሉ ተብሎ እየተጠበቀ ነው። ይህኛው ጠቅላይ ሚኒስትር ከእርሳቸው ከቀደሙት ኑሪ አል ማሊኪ በግልጽ የተለየ እምነትና አቋም አላቸው ብለዋል አንድ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከፍተኛ ባለስልጣን። አል ማሊኪ የዛሬውን የአይሲልን አመፅና አቅም ባጎለበተው ሁኔታ የኢራቅ ሱኒዎችን ያገለለ አካሄድና አቋም እንደነበራቸው ገልጸዋል። ባለስልጣኑ ሚስተር ኬሪ

ከዋሽንግተን ከመነሳታቸው በፊት አዲሱ መንግሥት የኢራቅን ብዛት ያላቸው የህብረተሰብ ክፍሎች ወደ አንድ መድረክ የሚስብ ነው፣ በዚሁ መንፈስም መቀጠል አለበት ብለዋል።

አገራቸውን ለረዥም ጊዜ ከፋፍለው የቆዩ የፖለቲካና የመጣኔ ሀብት ብሶቶቻቸውን ለማለዘብና ለመፍታት የተዘረጉት ብሔራዊ እቅድ ተግባራዊ ሲያደርጉ ዩናይትድ ስቴትስ አብራቸው ትከሻ ለትከሻ እንደምትቆም ማወቅ አለባቸው።

ጠቅላይ ሚኒስትር አል አባዲ የጸጥታ ኃላፊነቶችን ወደ ታች ለማውረድ አቅደዋል። በአካባቢ የጸጥታና የደህንነት ጉዳዮች ላይ የመርህ ኃላፊነትን ከየአካባቢው በሚመለመሉና በደሞዝ በሚቀጥሯቸው ታጣቂዎች ለማስጠበቅ ራሳቸው እንዲወስኑ፣ ይህም የኢራቅ ሱኒዎችን ብቻ ሳይሆን ከፊል ራስ ገዝ የሆነውን የኩርዶች አስተዳደርም እንደሚጨምር ተነግሯል። የሚስተር ኬሪ የባግዳድ ቆይታ በአካባቢው ሊገነባ የታቀደውን መሠረተ ሰፊ ጸረ አይሲስ ጥምረት ለመገንባት የሚያስችል

የአንድ ሳምንት ጉዞ የመጀመሪያ ጉብኝታቸው ነው።

በጥምረቱ ውስጥ ከሚገቡት መካከል አንዳንዶቹ የኢራቅ ጦር አባላትን በማሰልጠን በማስታጠቅና የተለያዩ መሳሪያና ቁሳቁስ በማቅረብ እንደሚረዱ የውጭ ጉዳዩ ከፍተኛ ባለስልጣን አመልክተው፣ ሌሎች ደግሞ ሰብአዊ እርዳታ በመስጠት ወይም ለአማጽያኑ ተዋጊዎች የሚደርሰውን የገንዘብ ፍሰት በማቋረጥና የተዋጊ ምንጮቻቸውን በመዝጋት ወይም መንገዱን በመቁረጥ የሚያግዙ መሆናቸውን ገልጸዋል። ሚስተር ኬሪ በዚሁ ሳምንት ሳዑዲ አረቢያ ውስጥ ከሌሎች የአረብ ሀገሮች መሪዎችም ጋር ተገናኝተው ይወያያሉ።

ይህ በእንዲህ እንዳለ የአሜሪካ ሪፐብሊካን እንደራሴዎች ለወራት ለዘለቀ ጊዜ የኦባማን አስተዳደር ሲወቅሱና ሲነዘንዙ ሰንብተዋል። ፕሬዚደንቱ መካከለኛው ምስራቅ ውስጥ እንዲህ ደፍ ያለፈውን በጽንፈኝነትና በአክራሪነት የተገፋ ነፍጥ አዘል አመፅ በቸልተኝነትና በአዝጋሚነት ነው የያዙት ሲሉ ይሰማሉ። ሪፐብሊካኑ ፕሬዚደንቱ ቆፍጠን ያለ እርምጃ እወስዳለሁ ብለው ዛሬ

ሲነሱ ተቀናቃኞቻቸው ትችቶቻቸውን ረገብ ቢያደርጉም፣ እነርሱ የሚፈልጉት ኦባማ የበለጠና ደፋር የሚባል እርምጃ እንዲወስዱ ነው። ሪፐብሊካኑ የሕግ መወሰኛ ምክር ቤት አባል የአናሳዎቹ መሪ ሚች ማኮኔል እንዲህ ይላሉ። The threat from ISIL is real and it's growing.

አስፈሪ ኃይል ነው። በዚያ ላይ እያደገ ነው። ፕሬዚዳንት ኦባማ አንዳች ምላሽ በመስጠት መሪነታቸውን ማሳየት አለባቸው። ዲሞክራቷ ሴናተር ዥን ሻሂን ይህንኑ አይነት ሐሳብ አንጸባርቀዋል።

እዚህ ዩናይትድ ስቴትስ ውስጥ ለመፈጸም ያሰቡትን ጨምሮ የሽብር ጥቃቶችን በዓለም አቀፍ ደረጃ እናደርሳለን ብለው ዝተዋል። እንዲህ እጅግ ለከፉ አድራጎቶቻቸው አይሲሶች ሊጠየቁ

የሚገባቸው ሊሰጣቸው ይገባል። በሌላ በኩል ደግሞ የሁለቱም ፓርቲዎች አባላት የሆኑ አንዳንድ እንደ ራሴዎች አይሲስን ኢራቅና ሶሪያ ውስጥ ለመደብደብ ፕሬዚደንቱ የተወካዮች ምክር ቤቱን ውሳኔ ወይም ይሁንታ እንዲሰጣቸው መጠበቅ የለባቸውም ብለዋል። ሪፐብሊካኑ ሴናተር ቴድ ክሩዝ ግን ወታደራዊ እርምጃ እንዲወሰድ የሚጠይቁ ናቸው። አይስስ

አይሲስ የረገጣና የጭካኔ ማሳያ ነው። ምላሹ በመርህ ደረጃ ሊሆን የሚገባው ወታደራዊ ነው። ፕሬዚደንት ኦባማ ዓለም አቀፍ ሽብር ፈጠራን በመዋጋት በኩል ደካማ ናቸው እያሉ የሚወቅሱት ሴናተር ክሩዝ በሌላ በኩል ግን በአይሲስ ላይ የሚወሰድ ማንኛውም ወታደራዊ እርምጃ የተወካዮች ምክር ቤቱን ይሁንታ ማግኘት አለበት ባይ ናቸው።

በሌላ በኩል ደግሞ የተወካዮች ምክር ቤቱ አፈ ጉባኤ ሪፐብሊካኑ ጆን ቤነር ኦባማ ለእርምጃቸው የምክር ቤቱን ውሳኔ ወይም ፍቃድ መጠየቅ አለባቸው ወይ ተብለው በተደጋጋሚ ሲጠየቁ በተደጋጋሚ የሰጡት የተድበሰበሰ መልስ ነው። ዛሬ ከፕሬዚዳንቱ ለመስማት የተዘጋጀሁት

አይሲስን ማሳደድና መደምሰስ የሚያስችል ስትራቴጂ ነው። ፕሬዚደንት ኦባማ እርምጃ ለመውሰድ አዝግመዋል የሚባል ወቀሳ በአጠቃላይ ሲታይ ዴሞክራቶቹን እምብዛም አያስደስታቸውም ወይም ቢያንስ አይስማሙበትም። የፍሎሪዳው ሴናተር ቢል ኔልሰን በሰጡት ምስክርነት ፕሬዚደንት ኦባማ የአይሲስ ኃይሎች ወደፊት እንዳይገሰግሱ ያቆመ እንዲሁም ቁልፍ ከተሞችና የመሠረተ ልማት ተቋማትን እንዳይቆጣጠሩ ያገደ የአየር ድብደባ

ኢራቅ ውስጥ እንዲካሄድ ማዘዛቸውን ተናግረዋል። የሁለቱም ፓርቲዎች እንደራሴዎች የዛሬ ምሽቱን የፕሬዝደንት ኦባማን ንግግር የሚጠብቁት በጉጉት መሆኑን ተናግረዋል። የምሽቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔት ክፍለ ጊዜ ዘገባዎች ስናልፍ

ወደ አገራቸው ከተመለሱ እስርና እንግልት ሊጠብቃቸው ይችላል ያላቸውን በብዙ ሺህ የሚቆጠሩ አፍሪካውያን ስደተኞች ወደ አገራቸው በግድ ትመልሳለች ሲል አንድ ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን በትናንትና እለት እስራኤልን መወንጀሉ ይታወሳል። አክሎም ቁጥራቸው በብዙ ሺ የሚገመት ዜጎቻቸው በስደት በእስራኤል የሚገኙባቸውን የሱዳንና የኤርትራ መንግስታትም በስደት

በተመላሾቹ እጣ መክፋት ይከሳል። የኤርትራ መንግስት በበኩሉ የመብቶች ተሟጋች ቡድኑን ውንጀላ መሰረተ ቢስ ወይም መሰረት የለሽ ብሎታል። ባልደረባችን ምንያ ፈወርቂ ከኤርትራ መንግስት ባለስልጣናት ጋር በትግርኛ ያደረገችውን አጥር ያለ ቃለ ምልልስ አክሎ አሉላ ከበደ ተከታዩን ይዞ ቀርቧል።

በደቡባዊ እስራኤል በሚገኙት የሆሎትና የሳር ሆኒም ሁለቱ የስደተኞች ማቆያ ማዕከሎች ውስጥ እንዲጠለሉ የተደረጉ አፍሪካውያን የፖለቲካ ጥገኝነት ፈላጊዎች ጣና አያያዝ የተቸው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሁማን ራይትስ ዋች የእስራኤል መንግስት

የተሻለ ነጻነት ሊሰጣቸው አስገድዶ ወደ አገራቸው የመመለስ ፖሊሲውንም ሊያነሳ ይገባዋል ሲል ነው ያሳሰበው። ቡድኑ በተለይ ከፍተኛው ቁጥር ያላቸውን ሱዳናውያንና ኤርትራውያን ስደተኞች እጣ አስመልክቶ ያቀረበውን ትችት በተጨባጭ መረጃ ያልተደገፈ ነው ሲሉ መንግስታቱ አቶ አስተባብለዋል። በየጊዜው ወደ አገራቸው የስደተኞቹን መመለስ ዜና ትክክለኝነት ያረጋገጡት በእስራኤል የኤርትራ አምባሳደር ተስፋ ማርያም ተከስተ

ከስደት ተመላሾቹ የብሔራዊ ውትድርና ግዴታቸውን በመፈጸማቸው ወይም ባለመፈጸማቸው የሚገጥማቸው ልዩነት ያለው ሁኔታ የለም ነው የሚሉት ሸሓት ሸሓት እዩ ዳይረክት ስለዘየለ ነፋሪት እምበር በብ ጊዜኡ ኣብ ሰሙን ዳርጋ እስካሁን በሺዎች የሚቆጠሩት ወደ ኤርትራ ተመልሰዋል። እንዲያውም በቀጥታ የአየር በረራ የለም እንጂ በየሳምንቱ ሀያ እና ሀያ አምስት ያህል ስደተኞች ይመለሳሉ። አገራቸው ከደረሱም በኋላ

አንድም የነካቸው ሰው የለም። ብሔራዊ አገልግሎት የፈጸመም ሆነ ያልፈጸመ አገር ቤት ከሄደ በኋላ ተጠያቂ አይሆንም። ያለውን የኢኮኖሚ ሁኔታ ስለምንረዳ አሁን ወደ አገሩ ሲመለስ የሚጠየቅ የለም። ማንኛውም ሰው ሰላማዊ እስከሆነ ወይም በወንጀል የሚፈለግ እስካልሆነ ድረስ መንግሥት በነጻ አጥቶታል። የሂውማን ራይትስን ዋች ድምዳሜ የተቹት አምባሳደር ተስፋ ማርያም ተከስተ የራሱን ተአማኒነት ግን ጥያቄ ውስጥ ያስገባዋል ይላሉ።

ዝኾነ መፅናዕቲ ከይገበርካ ኢትካ ዝሃበትካ ሓንቲ ካብ ርእስካ ዘሎ ሓንቲ ምንም ጥናት ሳታካሂድ እጅህ የፈቀደውን ወይም የመጣልህን መጽሐፍ መቼም የድርጅቱን ተኣማኒነት የሚቀንስ ነው የሚመስለኝ። የመጀመሪያዎቹ ሲመለሱ እኔ ራሴ የነበርኩ አስመራ አይሮፕላን ማረፊያ ቦታ ተገኘች የተቀበልኳቸው፣ ፎቶግራፎቻቸውንም ይዣለሁ። ወደ የቤታቸው ተመልሰው ኑሯቸውን በመምራት ላይ ናቸው።

ሂዩማን ራይትስ ዋች በበኩሉ ስደተኞቹ ለአንድ ዓመት የሚቆይና የሚታደስ ለጅምላ እስር የሚያበቃ ሳይሆን ህጋዊ ሆነው በዚያች ሀገር መቆየት የሚችሉበትና የስራ ፈቃድ የሚሰጥ ከለላ እስራኤል ለተሰጣቸው ይገባል ብሏል። በሱዳንም ሆነ በኤርትራ በየሀገሮቻቸው ያለው ሁኔታ እስኪሻሻልም በየጊዜው እንዲታደስ መፍቀድ አለባት ብሏል።

ወደ መጨረሻዊ ትንታኔ ርዕስ እያለፍን ነው። ታዳጊ ሀገሮች ልማታዊ ሀብታቸውን ወደፊት ለማስቀጠል ፖሊሲ የመንደፍ ነፃነታቸው ሊሰፋ እንደሚገባ በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዓመታዊ ዘገባ አሳስቧል። የቀዝቃዛውን ዓለም አቀፋዊ ምጣኔ ሀብት ለማስቀጠልም አዳዲስ ብልሃቶች እንደሚያስፈልጉ ተጠቁሟል። አዲስ አበባ ከተማ በዘገባው ላይ ዛሬ የተሰጠውን መግለጫ መለስካቸው አማ ተከታትሏል።

ዛሬ ይፋ የተደረገው በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ዓመታዊ የምጣኔ ሀብት ሪፖርት እንደሚለው ታዳጊ ሀገሮች በቂ የፖሊሲ ህዋ ሊኖራቸው ይገባል። በተለይም

አሁን ዓለም አቀፋዊ ማህበረሰብ አዳዲስ የልማት ግቦችን በሚቀይስበት ወቅት እነዚህ ሀገሮችም እንደ አውሮፓ አቆጣጠር ከ2015 ዓ ም ባሻገር የሚያስቀጥላቸውን ምጣኔ ሀብታዊ ልማታቸውን እቅድ እና ፖሊሲ ለመቅረጽ በቂ ነፃነት ሊኖራቸው ይገባል ሲል ይከራከራል። ዘገባው ጫን ብሎ የሚተነትነው በመጪዎቹ ዓመታት ከውጭ ሳይሆን በራስ ተነሳሽነት ላይ የተመሰረቱ የንግድና የኢንዱስትሪ ፖሊሲዎች ሚናቸው ከፍ ያለ እንደሚሆን ነው።

በዚህ ፈጣን በሆነ መንገድ በሚለዋወጥ የዓለም ኢኮኖሚ እነዚህን መሰሎቹ ፖሊሲዎች የዜጎችን የገቢ መጠን በመጨመር ሙሉ የስራ ዕድልን በመፍጠር ድህነትን በመቀነስና ሌሎች በኅብረተሰቡ የሚፈለጉ ውጤቶችን ለማሳካት ትልቅ መሳሪያዎች ናቸው ይላል።

የዘገባውን ዋና መልእክት ለጋዜጠኞች ያብራሩት በተባበሩት መንግስታት ድርጅት የልማትና ንግድ ጉባኤ ከፍተኛ የኢኮኖሚ ጉዳዮች መኮንን ዮርግ ማየር በተለይ ለአፍሪካ ሀገሮች ያለውን መልእክት ደግሞ እንዲህ አቅርበውታል። ለአፍሪካ ዋናው መልእክት የውጭው ምጣኔ ሀብት ሁኔታ አመቻ አይደለም። ይህ በተለይም እንደ አውሮፓውያን አቆጣጠር ከ2007 ዓ ም በፊት

ከነበረው ጋር ሲነጻጸር ነው። በምጣኔ ሀብታቸው የበለጸጉ ሀገሮች ኢኮኖሚ ላለፉት ስድስት ዓመታት ከገባበት ቀውስ በአስተማማኝ ሁኔታ ለመውጣት እንዳልቻለ የሚተነትነው ይህ ዘገባ በታዳጊ ሀገሮች የሚያሳድረውን አሉታዊ ተጽዕኖ በማመልከት ላይ ብቻ አይወሰንም። ለእነዚህ ሀገሮች አማራጩ

ለራሳቸው የኢኮኖሚ እድገትና ብልጽግና የሚበጅ መንገድ በራሳቸው ምርጫና ፈቃድ ለመንደፍ ፖሊሲ የማውጣት ነፃነት ያስፈልጋቸዋል ሲል ይከራከራል። ዮርግ ማየር ከታዳጊ ኢኮኖሚዎች ይህ የውጪ ሁኔታ እየተባባሰ መምጣቱ የሚያመለክተው ሀገሮቹ ለጉዳት ተጋላጭ መሆናቸውን ነው። ታዲያ ይህንን በየጊዜው እያሽቆለቆለ የሚሄደውን

የውጭ ኢኮኖሚ የሚያደርስባቸውን ጉዳት ለመቋቋም የሚያስችል ፖሊሲ የማውጣት በቂ ህዋ ወይም ነፃነት ያስፈልጋቸዋል።

እነዚህ ታዳጊ ሀገሮች ተብለው የሚታወቁት የዓለም ድሃ ሀገሮች ደግሞ ደካማ አቅም እንዳላቸው የሚያከራክር ጉዳይ እንዳልሆነ የሚጠቅሰው ዓመታዊ ዘገባ የተለያዩ ኢኮኖሚያዊ ስምምነቶች ሲፈራረሙ ለፖሊሲያቸው ሰፋ ያለ ህዋ የሚሰጣቸው ከሁለትዮሽ ስምምነቶች ይልቅ መድበለ ስምምነቶች ወይንም መልቲላትራል አግሪመንትስ የሚባሉት እንደሆነም ዘገባው ይከራከራል።

ዘገባው አክሎም የዓለም አቀፉ ምጣኔ ሀብታዊ ሁኔታ አንድ ወጥ እንዳልሆነም ይገልጻል። በአጠቃላይ በእስያ የተሻለ እድገት እንደሚታይ የጠቆመው ዘገባ በአፍሪካ ግን መሠረታዊ የመዋቅር ለውጥ በማድረግ ረገድ ደካማ ጉዞ እንዳለ ይናገራል። በኢትዮጵያ የሚታየው ግን የተሻለ እንደሆነ ዮርግ ማየር ያስረዳሉ። መዋቅራዊ ለውጥን በተመለከተ አዝጋሚ ለውጥ ነው የሚታየው

ከአንዳንድ አገሮች በስተቀር ከግብርናው ዘርፍ የሚፈሰው የሰው ኃይል የሚገባው በአብዛኛው ወደ አገልግሎቱ ዘርፍ ነው። ከዚህ በተለየ መንገድ እየሄዱ ካሉ አገሮች አንዷ ኢትዮጵያ ስትሆን ወደ ፋብሪካው ዘርፍ እየተደረገ የሚገኝ አንዳንድ የመዋቅር ለውጥ አለ። ይህ ለኢትዮጵያ በጣም አዎንታዊና አበረታች ተሞክሮ ሲሆን፣ በጣም ደካማ በመሆኑ ግን ድጋፍ ያሻዋል። የኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትር ዴታ ዶክተር አብርሃም ተከስተም በበኩላቸው

በሪፖርቱ የተዘረዘሩት ቁም ነገሮች ትክክለኝነታቸውን አውስተው በኢትዮጵያ ውስጥ መሰረታዊ የኢኮኖሚ መዋቅር ለውጥ ለማስገኘት ዋና ናቸው ያሏቸውን ፈተናዎች ዘርዝረዋል። ከባድ ካሏቸው አንዱን በተመለከተም እንዲህ ብለዋል። በእኔ እምነት ይሄ የረጅም ጊዜ የልማት ራእይ ሁሉም የሚገዛ መሆን አለበት። የመንግስት ብቻ ሆኖ ከቀረ አይዘልቅም። ይሄ የረጅም ጊዜ ልማት እና ደግሞ በጣም ውስብስብ የሆነ ጉዞ የሚጠይቅ

ልማት ሁሉ የሚገዛው ሀሳብ ራእይ መሆን አለበት። ያ ራእይ ሸርድ ከሆነ ጉዞው ሊሳካ ይችላል እና ይሄም ራሱ በጣም ፈታኝ ነው የሚሆነው። ከዚህ ጋር የተያዙ ብዙ ስራዎች መስራት የሚጠይቅ ነው። ዘገባው ዓለም አቀፉን ወይንም ልውላዊውን ምጣኔ ሀብት በመምራትና በማስተዳደር ረገድ ጥልቅ ለውጦች እንዲደረጉ ጥሪ ያቀረበ ሲሆን በርዕሱ ጎልቶ እንደታየውም

ሉላዊ አስተዳደርና የፖሊሲ ህዋ ለልማት ብሎታል። መለስ ካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አማርኛው ቋንቋ እንልም ነበር የአማርኛው አገልግሎት አማርኛ ቋንቋ ነው ራሱ እንቆጣጣሽ

እንቁጣጣ ሽንኳን አደረሰ አዲስ። ይሄ ለስለስ ብሎ ብዙ ወሬ ሳይበዛ የምናከብረው ዋዜማ ነበረ፣ ግን የቀረቡትም ዘገባዎች ጠቃሚና አስፈላጊ በመሆናቸው ነው። ካአሁን በኋላ በተቻለ መጠን ለስለስ ባለ ነገር እንቀጥላለን። ልክ ነው። በዓል በዓል በሚል እኔ እናንቺ ደግሞ የዚህ ኃላፊዎች ስለሆነን እነዚህ ሁለት አጠገባችን ያሉ አሁን ዘገባ ያቀረቡት አሉላና ሶሎሞን ለወዳጆቻቸው ለዘመዶቻቸው ሰላምታ እንዲያቀርቡ እንፍቀድ፣ እድል እንሰጣቸዋለን። ሙዚቃ እንስማ መጀመሪያ። በጣም ጥሩ

ኢትዮጵያውያን በአሜሪካ እንሄዳለን። ከዛ በፊት ቅድም እንዳልኩት እድሉን ለሉላና ለሰሎሞን ልስጥ። ተሽቀዳደሙ፣ ሰለሞንን ላስቀድም። እሺ፣ እናመሰግናለን። በጣም እኔ አመሰግናለሁ በጣም ስለተሰጠን እድል። እንግዲህ ባላችሁት መሰረት መልካም ምኞታችንን እንገልጻለን ለሁሉም ለኢትዮጵያ ሕዝብ በአጠቃላይ ለቤተሰቦቻችን፣ ለምንወዳቸው፣ ለጓደኞቻችን ሁሉ በያሉበት የጤና የሰላም የስራ የእድሎች የስኬት የብልጽግና

የመደማመጥና የመግባባት ዓመት እንዲሆን ምኞቴን እገልጻለሁኝ። ከዛ በተረፈ ደግሞ ምናልባት ሰዎች በእስካሁን ድረስ ያሰቡት፣ ያልሰሩት፣ ያላሳኩት ካለ የዛሬው ዕለት በዚህ ዓመት ይህንን ነገር አደርጋለሁ ብለው ለራሳቸው ቃል የሚገቡበት

እንደ ኒው የርስ ሬዞሉሽን የሚባለው እንዲሆን ቆንጆ ነው። እንደዚህ እንዲሆን እፈልጋለሁ። ብዙ ሰዎች አሁን ዛሬ ብዙ ነገር የሚወስኑ ይመስለኛል ማምሻውን ለመጭው አመት። እና ይሄው ነው መልእክቴ ባጭሩ። እሺ፣ በጣም አመሰግናለሁ። እኔም እንዲሁ መልካም ምኞቴን ለአድማጮቻችን፣ ለሚከታተሉ ፕሮግራሞቻችን ለሚከታተሉ

ለጠፋንባቸው ለጠፉብን አዲስ ተስፋ የሚሰነቅበት ጊዜ ነው። ለብዙ ትልልቅ ውጥኖች የሚነሱበት ነው። ብዙዎች የተሳካ መሆኑን በአመቱ መጨረሻ ሂሳብ ይወራረዳል። ተስፋ አድርጋለሁ። ውጥኖች ለብዙዎች ይሳካሉ፣ በሀገርም ደረጃ በቤተሰብም፣ በግለሰብም

እነኛ ትልልቅ ቁጥሮች እንዲሳኩላቸው መልካም ምኞቴን ለሁሉም አደርሳለሁ። በጣም ጥሩ አይጠፋም። መጽሔት ላይ ልመለስበት። እዚህ ስቱዲዮ ስለሆናችሁ እድል ያገኛችሁ ሌሎች ባልደረቦቻችን ቢሯቸው ናቸው። እንግዲህ በእነሱም ስም ይደረግ ለ ለአድማጭ ያቀረብ ነው። አሁን በቀጥታ ወደ ኢትዮጵያውያን ባሜሪካ እንሄዳለን።

በኢትዮጵያ እንኳን አዲስ ዓመት ሆኖ እንኳን ርዕሰ አውደ ዓመት ሆኖ ይቅርና በብዙ በዓላት ጊዜ ዝግጅቱ መሰናዶ፣ ሽርጉዱ የሚጀመረው ከቀናት በፊት ነው። ዛሬማ የአዲስ ዓመት ዋዜማ ሆኖ ኢትዮጵያውያን አዲሱን 207 ዓ ምን ሊቀበሉ ልንቀበል ጥቂት ሰዓታት እየቀሩን፣ እንዴት አንዘጋጅ፣ እንዴት ሽርጉዳንል፣ እንዴት አናክብር! አዎ ዛሬ የአዲስ ዓመት የእንቁጣጣሽ ዋዜማ ነው። እንቁጣጣሽ

እንኳን አደረሳችሁ።

የእንቁጣጣሽ ዋዜማ በመሆኑ ዜማችንም ንግግራችንም ከዚያው ጋር የተያያዘ ቢሆንም በዚህ ሰዓት የሚቀርበው የዛሬው ተረኛ ፕሮግራም ኢትዮጵያውያን በአሜሪካ ስለሆነ በዚያ ላይ ላትኩርና ጥቂት ልበል። እንቁጣጣሽ እንደሚታወቀው የሁሉ ኢትዮጵያውያን በዓል ነው። ኢትዮጵያውያን ሁሉ ከዘር፣ ከሃይማኖት፣ ከጎሳ ሳይቀላቅሉ ሁሉም ነገ አዲሱን 2007 ዓ.ም.ን አንድ ብለው ይጀምራሉ።

እንኳን በአገር ቤት በውጭ ያሉ ኢትዮጵያውያንም መስሪያ ቤቶቻቸው ባይዘጉላቸውም የነገን እንቁጣጣሽን ያከብራሉ። ነገ አዲስ ዓመት መሆኑን ይቀበላሉ እና እንዴት ነው የሚያከብሩት ወደሚለው እንለፍ። የሃይማኖት ተቋማት ዕለቱን ያከብራሉ። እንደሚታወቀው በየአጥቢያ የጸሎት ቤታቸው፣ በተለያዩ የጸሎት ቤት ሥነ ሥርዓት ይደረጋል። ሌላው ቀርቶ በርካታ የሃይማኖት መሪዎች የዛሬ 13 ዓመት አሸባሪዎች እዚህ

በደስታ በሰላምና በነጻነት የሚኖሩበትን አገር አጥቅተው ባደረሱት ጥፋት ሕይወታቸው ላለፈ ሁሉ ይጸልያሉ፣ ነፍስ ይማር ይላሉ።

ያጠገባችንን ልናገር፣ አሜሪካ በተለይም እዚህ ዋሽንግተን ዲሲ አካባቢ ስላሉ ኢትዮጵያውያን የእንቁጣጣሽ አከባበር። እንደሚታወቀው እዚህ አካባቢ በርካታ የኪነ ጥበብ ሙያተኞች አሉ። ለመሆኑ እነዚህ የኪነ ጥበብ ሙያተኞች ስለ እንቁጣጣሽ ምን ይላሉ? እንዴትስ ሊያከብሩ አቅደዋል? አንጋፋውን ባለሙያ የቀድሞውን የቀዳማዊ ኃይለሥላሴ ዛሬ ብሔራዊ ቲያትር ቤት ዋና ሥራ አስኪያጅ ጌታቸው አብዲን ጠይቄ ነበር።

አቶ ጌታቸው አብዲ በቅድሚያ እንኳን ለአዲሱ ሁለት ሺ ሰባት ዓመተ ምሕረት ዋዜማ አደረሰህ። ላለሁ መጀመሪያ እንኳን አብሮ አደረሰንን የምላለሁ። እውነት እንኳን እንኳን የሚል ከዚህ ቀደም አንድ ነገር እንደነበረ አስታውሳለሁ። በአዲስ ዓመትና ዘንድሮም እንኳን እንኳን እንድትል እንደው ከሙያ አንጻር እዚህ አካባቢ ኢትዮጵያውያን አዲሱን አመት በተለያየ ሁኔታ ለመቀበል ተዘጋጅተዋል። እንደውም ቅዳሜ የተለያዩ ዝግጅቶች አሉ። አንዱም ያንተ ዝግጅት መሆኑን አውቃለሁና

እንደው ከአንተ ጋር ዛሬ ባጭሩ ዋዜማውን እንድናከብር ነው። ምን አስበሃል አርቲስት ጌታቸው? እንደምታውቀው የኢትዮጵያ አዲስ ዘመን ከአደይ አበባ ጋር የተዋሃደ ትዝታ ነው ያለው። በተለይ በዚህ በምኖርበት አካባቢ፣ በዋሽንግተን ዲሲ ሜትሮፖሊታን አካባቢ ትዝታው በብዙ ኢትዮጵያውያን

ዘንድ በጣም ጎልቶ የሚታይ ነው እና ይህንን የአዲስ ዘመን እንግዲህ በመጀመሪያ እንደምታውቀው እዚህ አካባቢ ያሉ የሃይማኖት ተቋማት ሁሉ በተመሳሳይ መልኩ አዲስ ዘመንን ለመቀበል ከፍተኛ የሆነ የጥሪ ዝግጅት እያደረጉ ነው፣ ምዕመናኑ እንዲገኝ። በዚህም ረገድ በእውነት ባለበት አካባቢ ሆኖ

ኢትዮጵያን በማሰብ ሕዝቡን በማሰብ ጸሎት የሚያደርግበትና እግዚአብሔርን የሚማልድበት ወቅት ሆኖ እንደተለመደው እጅ ከፍ ባለ ድምቀትና እልልታ የሚከበር ሲሆን፣ በሌላ መልኩ ደግሞ የተለያዩ የኢትዮጵያ ሬስቶራንት ተቋማት የራሳቸው ዝግጅት አላቸው። እንደው ታዲያ በእኛ በኩል ግን በተለይ በእኔ በኩል እኔ በቅርብ የምሰራው ከኢትዮጵያ ሳተላይት ቴሌቪዥን ወይም ከኢሳት ጋር እንደመሆኑ መጠን በሚዘጋ

በተደራጀው ዝግጅት ላይ ልዩ ልዩ የባህል ጨዋታዎች፣ የተለያዩ ብሔር ብሔረሰብ ጨዋታዎች ይቀርባሉ። እንደዚሁም በዘመናዊ ሙዚቃ የሚጫወቱ ወጣቶች ዝግጅታቸውን ያቀርባሉ። እነ አለም ከበደ ሌሎችም ዘመናዊ ሙዚቃ ያከብሩታል። ከእኔ በኩል ደግሞ በዚህ በጭውውት መልክ

በጥያቄና መልስ ጭውውት መልክ የሚቀርብ መዝናኛ ይኖራል በአንተ በግልህ እንደው በእንቁጣጣሽ በቅዳሜ ዝግጅትህ ምን አለ ከዚህ ከጭውውቱ ሌላ ጽናቴ የሚል አንድ ቪዲዮ ይቀርባል የኢትዮጵያን ሁኔታ ለማሰብ ይሄ እንግዲህ በቪዲዮ የሚቀርብ ይሆናል በሌላ በኩል በኢሳት ከማቀርባቸው ጭውውቶች አንደኛውን አጠር ባለ መልኩ

ከሌላ ባልደረባያር ጋር ሆኜ ለማቅረብ ዝግጁ ነኝ። እንደዚሁም ያለፉ ትዝታዎቼን ለሚመጣው ታዳሚ ለማካፈል ገጠመኞቼን ለማጨዋወት ተዘጋጅቻለሁ። ዘመን እንደምታውቀው አዲሱ ሁሉ ጊዜ ትዝታ ነው። በተለይ በስደት ዓለም ላለ ኢትዮጵያዊ ሁሉ ዘመን ትዝታ ነው። በአገር ውስጥ ላለው ደግሞ ዘመን መለወጫ ሆኖ መለወጫውን

በጸጋ የሚቀበሉበት ከቤተሰብ ጋር ለየት ባለ ባህላዊ ወጋችን ስርዓታችን ዳቦ ተቆርሶ ምን የተለያየ ሁኔታ እንዳለ የታወቀ ነው እና ስሜቱ ያንን ዘመን እዛው በውስጥ ያንጸባርቃል። በስደት ዓለም ያለው ግን የዘመን መለወጫ የዘመን ትዝታ ነው። በዛ አንጻር አዲሱ ዓመት የጤና የብልጽግና የመልካም ስራ ይሆንልህ። ጌታቸው አመሰግናለሁ። በጣም ለአንተም እንዲሁ

አርቲስት ጌታቸው አንድ ነገር ጠቅሷል። የአካባቢያችን ኢትዮጵያውያን በአካባቢው በሚገኙ መዝናኛ ቤቶች፣ ሬስቶራንቶች እንደሚዝናኑ እና በተለይም የዛሬውን ዋዜማ እንደሚያከብሩ፣ ዋሽንግተን ዲሲ የሚገኘው የማራኪ ሬስቶራንት ባለቤት አቶ ደረጀ ዘውዴ። ሰላም አቶ ደረጀ፣ እንኳን ለአዲሱ ዓመት ዋዜማ ደረሰ። እንዴት ነው? ዛሬ ማታ የአዲስ ዓመት ዋዜማ ነው እና በአንተ አካባቢ ምን አለ ለእንግዶች ያዘጋጀኸው ነገር?

እንግዲህ ያው ያው ለባዜማው ያዘጋጀ ነው። የሙዚቃ ምሽት አለን። አዲስን ዓመት ደመቀ ሁኔታ ለማክበር እየተዘጋጀ ነው። የሙዚቃ ምሽት አለን በማራኪ ውስጥ። እነማን ናቸው የሚጫወቱት በምሽቱ? አቤት፣ እነማን ናቸው የሚጫወቱት? የሚጫወቱት የባህልም አለ፣ ትዕግስትም አለች

ይስማለን በኪቦርድ መላኩ ደግሞ በማሲንቆ አድርጎ ያው ባህሉን ደመቀ ሁኔታ ይቡን ለማክበር ነው የተዘጋጀ ነው። እንግዲህ ያው ቡናም አለ ዳቦም አለ ሁሉም ያመተባሉ ነገር አለ። አይደለም ሁሉ ነገር ያው ቃጤ ማንጎዝ ጉዘን ነው የምንቀበላቸው ለሚመጡት ሰዎች።

በጣም ጥሩ ነው። በጣም ጥሩ ነው። መልካም አዲስ አመት፣ መልካም ዋዜማ ይሆንላችሁ አቶ ደረጀ። አሜን አሜን። በጣም አመሰግናለሁ ሁላችሁንም፣ እንኳን አደረሳችሁ እንላለን። እንግዲህ ከማራኪ

ንግሥተ ሳባ ሬስቶራንት እዚህ ዋሽንግተን ዲሲ አንዱ የኢትዮጵያውያን ሬስቶራንትም መዝናኛ ቦታም ነው። ዛሬ በዋዜማው ምን አላችሁ ብዬ ባለቤቷን ወይዘሮ ንግሥቲ ገብረ ኢየሱስን ጠይቄ አለሁ። ንግሥተ ሳባ ሬስቶራንት ነው እዚህ ዋሽንግተን ዲሲ የሚገኘው ዛሬ በእንቁጣጣሽ ዋዜማ ምን እንዳላቸው ባለቤቷን ወይዘሮ ንግሥቲ ገብረ ኢየሱስን ጠይቄ ነበር ነው ምለው እና በመጀመሪያ እንኳን አደረሰው ወይዘሮ ንግሥቴ

ቴንክ፣ እንኳን አብሮ አደረሰን። ዛሬ የአዲስ ዓመት የእንቁጣጣሽ ዋዜማ ነው። ንግሥተ ሳባ ሬስቶራንት ምን የመዝናኛ ፕሮግራም አለው ለኢትዮጵያውያን ደንበኞቹ? ኩንብሺባ አክቹዋሊ ከዛሬ ጀምሮ እስከ እሁድ ድረስ የባህል ሙዚቃ፣ የባህል ምግብ፣ ዱለት በአንዘ ሀውስ

ቤቱ የሚከፍለው ማለት ነው። እና በእርሶ ወጪ በእርሶና ባቶን ብዛ ቡና፣ ፈንደሻ ሁሉም ነገር አለ። ከረሜላ ያላለ ነገር የለ። ከረሜላ ልጆችም ይመጣሉ፣ ይመጣሉ አሉ እንትን ትንሾች። ጥሩ ነው፣ ጥሩ ነው። በማታ ረዘም ላለ ሰአት ታመሻላችሁ ማለት ነው። ዋዜማዋን በማክበር እስከ ቱ ኤም እስከ ለሌቱ ስምንት ሰዓት ማለት ነው።

እስከዚያ ድረስ እንቆያለን ሙዚቃ አለን እንጫወታለን ጠጅ አለ ሁሉም ነገር አለ ጣህሎ አለ አይ በቃ እንግዲህ ጣህሎ ምንድን ነው ጣህሎ የአዲግራት የባህላዊ የሆነ ምግብ አለ በስቲኪን የሚበላ በጣም ስፔሻል የሆነ ምግብ ነው የፈረንጁም እንዳምረን ማለት ነው ሁሉም ነገር ባህላዊ አለ ጥሩ ነው በጣም መልካም በዓል ይሁንልዎት ለእርስዎም ለቤተሰቦም

በጣም እናመሰግናለን ለሁላችሁም እንደዛው እንኳን አዲስ ዓመት በሰላም ና በደስታ አደረሳችሁ።

መዝናኛ ብቻ ሳይሆን ታሪካዊም ነው ይላሉ ብዙ ደንበኞቹ። ሲልቨር ስፕሪንግ የሚገኘውን ሉሲ ሬስቶራንት ባለቤቷን አግኝቼ ነበር። ጤና ይስጥልኝ ወይዘሮ ሰብለ። ጤና ይስጥልኝ። እንኳን ለአዲሱ ዓመት ዋዜማ አደረሰዎት። ምን አለ በዋዜማው ሉሲ ሬስቶራንት? ነገ ሐሙስ አዲስ ዓመት 2007 ይገባል። በዋዜማው የኢትዮጵያውያን መዝናኛ ቤቶች፣ ሬስቶራንቶች እንዲህ እንደናንተ ሉሲ ሌላውም ዝግጅት ይኖራል። እናንተ ጋር ምን አላችሁ በዋዜማ ወይዘሮ ሰብለ?

እኛ ጋር አቶ አዲስ እንግዲህ ለጊዜው ያለን ያው ዲጂ አለን። በቄጠማ ቤቱን አሳምረን ዳቦ ቡና ዝግጅት አድርገን ያው ሰው እንደ ቤቱ ደስ ብሎት እንዲያሳልፍ ዶሮ ስፔሻል አለን። እንደ ቤት ቆንጆ አድርገን የምንሰራው ድለት አለን። ከፈለጉም ቂጣና ኑግም እናቀርባለን። በጣም ጥሩ ለአዲስ ዓመት የተለመደ ነው እንደውም አደለ

መልካም በዓል ይሁን። እንግዲህ ለእናንተም ለእንግዶቻችሁም እግዚአብሔር ይስጥልኝ። እግዚአብሔር መልካም በዓል ሽለውናችንም ወዬ

ጠጅም አለ ብለዋል። እንሄድና እንረፈው። እንኳን አደረሳችሁ በድጋሚ አድማጮች። አሁን መደበኛ ፕሮግራም ነው ዲሞክራሲ በተግባር። በቀጣዩ ሳምንት የስኮትላንድ ሕዝብ በአንድ ወሳኝ ምርጫ ላይ ድምፁን ይሰጣል ከእንግሊዝ

ከዌልስ እና ከሰሜን አይርላንድ ጋር ሆኖ ዩናይትድ ኪንግደም ውስጥ መቆየት ይፈልግ ወይም ተገንጥሎ ብቻውን ነጻነቱን ማወጅ ይፈልግ እንደው ይወስናል። በቅርቡ የተካሄዱ የሕዝብ አስተያየት መስጫ ሰንጠረዦች የሚቃወሙ ወገኖች ቁጥር እየመነመነ መሄዱንና ሁለቱ ወገኖች አንገት ለአንገት ትንንቅ ላይ መሆናቸውን ያመለክታሉ። ሄንሪ ሪጅዌል ዘመቻው ከሚካሄድበት እምብርት

ከስኮትላንዷ ከተማ ኤደንበርግ የዘገበውን ሶሎሞን ክፍለ ለዛሬው ዲሞክራሲ በተግባር አዘጋጅቶታል በኤደንብሮ የሬፈረንደም ዘመቻው ተሟሙቆ ቀጥሏል የስኮትላንድ መለያ የሆኑ የትንባሆ የአሳ እንቁላልና ዊስኪ መሸጫ መደብሮችም

አገር ጎብኚዎችን በመሳብ ንግዱን እያጧጧፉ ናቸው። ገበያው ደርቷል። ኤደምብሮ በያዝነው ሳምንት ከለንደን የሚመጡ ስኮትላንድን በታላቋ ብሪታንያ ስር መቆየቷን በመደገፍ የተባበሩትን ተቀናቃኝ የፖለቲካ መሪዎች ታስተናግዳለች። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምሮን በዛሬው ንግግራቸው ወቅት ግዛቲቱ ከእንግሊዝ ጋር እንድትቆይ በከፍተኛ ስሜት ተማጽነዋል። Of course it is an issue that will be decided solely

በእርግጥ ጉዳዩ በስኮትላንድ ሕዝብ ብቻ ውሳኔ እንደሚያገኝ እርግጥ ነው። ነገር ግን ቀሪው የታላቋ ብሪታንያ ሕዝብ የሚያስበውና ፍላጎቱ ምን እንደሆነ በግልጽ መስማታቸውን ማረጋገጥ አለብኝ። አዎን፣ ውሳኔው የእናንተ ነው፣ ነገር ግን ከእኛ ጋር እንድትቆዩ እንፈልጋለን። ጠቅላይ ሚኒስትር ዴቪድ ካምረን በስኮትላንድ ሕዝበ ውሳኔው እንዲደረግ የተስማሙት ከሁለት ዓመታት በፊት ነው። እንደሚታወቀው ስኮትላንድ ሌላ ፓርላማ በኤደንብሮ አላት።

ሆኖም የቀረጥ ጭማሪ የማድረግ አቅሙ ውሱን ነው። በመሆኑም በሀገሪቱ ምጣኔ ሀብትና ውጭ ጉዳይ ፖሊሲዎች ላይ ውሳኔ ሰጫዋ ለንደን ናት። ከብሪታንያ ተገንጥሎ የራሱን ነፃ መንግሥት ለማቋቋም የሚካሄደውን የድጋፍ ዘመቻ የሚመራው የወቅቱ የስኮትላንድ ብሔራዊ ፓርቲ ሲሆን እስከ ቅርብ ጊዜ ድረስ መሪነቱን የያዘ መስሏል። ዴቪድ ቶራንስ የወቅቱ የስኮትላንድ ቀዳሚ ሚኒስትር የአሌክስ ሳልመን

የህይወት ታሪክ መዝጋቢና የፖለቲካ ጸሐፊ ናቸው። አናሳም ቢሆኑ ስኮትላንድ ራሷን የቻለች ነጻ ሀገር እንድትሆን የሚፈልጉ አሉ ይላሉ። በስኮትላንድ ትንሽ የማይባሉ ደግሞም በደመነፍስ ነፍስ ስኮትላንድ ነጻ አገር እንድትሆን የሚፈልጉ አሉ። ያ እስከ ተወሰነ ደረጃ ስሜታዊ ሊመስል ቢችልም ግን አጥብቀው ያመኑበት ጉዳይ ነው።

አሁን የምንመለከተው ባለፉት ሁለት ዓመታት ውስጥ ተገንጥሎ ነጻ አገር መሆኑ የተሻለ ነው ሲሉ ተጨማሪ ሰዎች የመቀላቀላቸውን እውነታ ነው። እዚህ ላይ አብይ ጥያቄ ሆኖ የሚቀርበውና ዋናው የመከራከሪያ ነጥብ ስኮትላንድ ተገንጥላ የተሻለ ኢኮኖሚ ኑራት አሉ የሚለው ነው። በምስራቁ ዳርቻ ያለው የአበርዲን ወደብ

ወደ ሰሜን ባህር የሚቀዝፉ ነዳጅ ጫኝ መርከቦች ዋና መናኸሪያ ነው። የብሪታንያ ዘጠና ከመቶ የሆነው የነዳጅ ክምችት ያለው ደግሞ የስኮትላንድ ብሔራዊ የባህር ክልል ከሚባለው ስር ነው። በስኮትላንድ መንግስት መግለጫ መሠረት በአሁኑ ወቅት 24 ቢሊዮን በርሜል ነዳጅ ይቀራል ሲል፣ የብሪታንያ መንግሥት አሃዙ 15 ቢሊዮን ቢሆን ነው ባይ ነው። በአበርዲን ዩኒቨርሲቲ የኢኮኖሚ መምህሩ አሌክስ ኬምፕ ግን

ወሳኙ የቴክኖሎጂ እድገት ይሆናል ይላሉ። ኢንዱስትሪው የማምረት አቅሙን ካሻሻለ ለመጪዎቹ አምስትና ስድስት ዓመታት የነዳጅ እጥረቱ ችግር ይቀራል ማለት ነው። የብሪታንያ መንግሥት ግን በእውነቱ ይህን አልተቀበለም።

ሌላው ደግሞ የነዳጅ ዋጋ ጉዳይ ነው። የብሪታንያ መንግሥት የሚለው የነዳጅ ዋጋ በቀጣዮቹ ጥቂት ዓመታት ውስጥ ይወርዳል ነው። የስኮትላንድ መንግሥት ግን የለም፣ አይወርድም፣ እንዲያውም ሊጨምር ይችላል ይላል። ባለሙያዎች በበኩላቸው ከነዳጅ ሽያጭ በቀረጥ ስለሚገኝ ገቢ ካሁኑ በትክክል መተንበይ አይቻልም በሚለው ይስማማሉ። በዳንዲ አቅራቢያ ስኮትላንድ መገንጠል የለባትም የሚለውን ዘመቻ በማራመድ ጉልህ ሚና እየተጫወቱ ያሉት

አንድሩ ማኬንዚ ስሚዝ ነፃነት ብዙ አስተማማኝ ያልሆኑ የመጣኔ ሀብት አደጋዎች አሉት ሲሉ ይከራከራሉ። ወደ አንድ ነገር እየተጓዝን መስሎ ይሰማኛል። ወዳልታወቀ እንጦሮጦስ የምንወርድ ያህል ይሰማኛል። የንገንጠል ዘመቻ አራማጆች ብዙ ጥሩ ጥሩ አስደናቂ ሀሳቦችን ያፈልቃሉ። መራራ ሐቁ ግን አንዱም አስተማማኝ አለመሆኑ ነው።

ኬኒ አንደርሰን ደግሞ ስኮትላንድ ነፃ እንድትወጣ የሚደግፈውን ዘመቻ ያራምዳሉ። ንግድ ለስኮትላንድ የተሰኘው ቡድን አባልም ናቸው። የእርሳቸው ክርክር ነፃነት ስኮትላንድን በለንደን ከታሰረችበት ምጣኔ ሀብታዊ ሰንሰለት ያላቅቃታል ነው። ብሪታንያ ሁሌም የእኛን ፍላጎት የሆነውን ጉዳይ ቅድሚያ አጀንዳዋ ስለማድረጓ ማረጋገጫ የለኝም

ከተንኮል ጋር የተያያዘ ምክንያት ሳይሆን ሌሎች ጫናዎች ስላሉ ብቻ ነው። ነጻ ከሆንን ግን የእኛን ዋና ፍላጎቶች እንደ ውስኪ፣ የነዳጅ ዘይት፣ ጋዝ፣ አሳ ማስገር፣ ምህንድስናና ትምህርት አጀንዳዎችን ቀዳሚዎች ማድረግ እንችላለን። የፖለቲካ ተንታኞች የስኮትላንድን ነጻ መውጣት በሚደግፉና በሚቃወሙ መካከል ልዩነቱ እየጠበበ መምጣቱን የህዝብ አስተያየት መለኪያዎች ማሳየታቸው በመላ ብሪታንያ ውስጥ ድንጋጤን ፈጥሯል ይላሉ።

ላለፉት ሶስት መቶ ዓመታት የቆየው አንድነትም ዛሬ ጥርጣሬ ላይ ወድቋል። እናም በዚያ አካባቢ በቅርቡ አዲስ ነፃ ሀገር ልትፈጠር ትችል ይሆናል። አድማጮች፣ ፕሮግራማችንን ወደ ማጠቃለሉ ላይ ነን። የቀሩን ጥቂት ደቂቃዎች ለማጠቃለያ ዜና ነው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ በኢራቅ እና በሶሪያ እስላማዊ መንግስት ነኝ የሚለውን ታጣቂና ጽንፈኛ ቡድን

እመት አለሁ የሚሉበትን ስልት ይፋ የሚያደርጉበትን ንግግር ዛሬ ያደርጋሉ ተብሎ እየተጠበቀ ነው። የሁለቱም ፓርቲዎች አባላት የሆኑ እንደራሴዎች እርምጃ መውሰድ ተገቢ በመሆኑ ላይ ቢስማሙም ፕሬዚደንቱ ወስዳለሁ ለሚሉት እርምጃ ግን የምክር ቤቱን ይሁንታ መጠየቅ ይገባቸዋል ወይ በሚል ጥያቄ ላይ የተለያየ ሀሳብ ይዘዋል። የቢልና ሜሊንዳ ጌትስ ፋውንዴሽን በምዕራብ አፍሪቃ እየተዛመተ ያል

ያለውን የኢቦላ ወረርሽኝ ለመዋጋት በሚደረገው ጥረት እንዲያግዝ 50 ሚሊዮን ዶላር እንደሚሰጥ አስታወቀ። ቢሮ ሲያትል ዋሽንግተን የሆነው ፋውንዴሽኑ ገንዘቡ በአንገብጋቢነት የሚፈለጉት አቅርቦቶች እንዲገዙበት፣ በበሽታው በተጠቁት ሀገሮች በአጣዳፊ ስራ ላይ የተሰማሩትን ባለሙያዎች ለማገዝም እንዲውል በቶሎ ለተባበሩት መንግስታት ድርጅትና ለሌሎችም ዓለም አቀፍ ድርጅቶች እንዲደርስ እናደርጋለን ብለዋል።

በደቡብ ሱዳን የሚገኙ በ በአስር ሺዎች የሚቆጠሩ ሰዎች በረሃብ የመጠቃት አደጋ እንደተጋረጠባቸው የዓለም አቀፍ ቀይ መስቀል ኮሚቴ አስታውቋል። የአይሲአርሲ መግለጫ እንደሚያመለክተው በጦርነት የጠጠቁትን ደቡብ ሱዳናውያን ለመርዳትና አስከፊ ቅስፈትን ለመከላከል 19 ሚሊዮን ዶላር ያስፈልጋል ተብሏል።

በሌላ የደቡብ ሱዳን ነክ ዜና ቻይና ጦርነት በበጣት ጥቃት በዚያች ሀገር ለሚገኘው የተባበሩት መንግስታት ሰላም አስከባሪ ኃይል በመቶዎች የተቆጠሩ ወታደሮችን ልትልክ እንደሆነ አስታውቃለች።

የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ22 እና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አብቅተዋል። በሚቀጥለው ዓመት በ2007 ማለት ነው። ነገ በመጀመሪያው አንድ እስከ አንድ ተኩል ከዛም በ3 ሰዓት እስከ 4 ሰዓት በምናቀርባቸው ፕሮግራሞች እንገናኛለን።

ከፕሮዲሰራችን ከቴሌ ላይምባግ ጋር ያስተናገድናችሁን የቆንጅ ይታየና አዲሱ አበበነን እኛ በዚሁ እንሰናበታለን። መልካም በዓል ይሆንላችሁ። ወደ ትግርኛ ቋንቋ ፕሮግራም እናልፋለን። ደናሩ አዲስ አመት ይሁንላችሁ።